አምነስቲ ኢንተርናሽናል ትናንትና ባወጣው መግለጫ ስምንት መቶ ሰዎች የተገደሉበት ተቃውሞ በተቀሰቀሰ በአንድ ዓመት ውስጥ የኢትዮጵያ መንግስት በአገሪቱ ያሉ አሳሳቢ የሰብአዊ መብት ሁኔታዎችን ለማሻሻል ተጨባጭ እርምጃ ከመውሰድ ይልቅ የኢስሙላ አካሄዶችን መተግበር መርጧል ሲል ወቅሷል። ደም አፋሳሹን ተቃውሞ ያጫረው የአዲስ አበባ ከተማና የኦሮሚያ ልዩ ዞን ማስተር ፕላን እንደነበር ያስታወሰው መግለጫው ከአንድ ዓመት በኋላ በኢትዮጵያ አሁንም ከፍተኛ ውጥረት እንዳለና የሰብአዊ መብት ሁኔታውም በጣም ሆኖ አሳሳቢ እንደሆነ ይጠቁማል። በአምነስቲ ኢንተርናሽናል የአፍሪካ ቀንድ ተመራማሪ አቶ ፍስሐ ተክሌ ለአመት ያህል በቆየው ተቃውሞ ብዙ ጉዳቶች መድረሳቸውንና በመንግስት የጸጥታ ኃይሎች የሚወሰዱ የኃይል እርምጃዎች መቆም እንዳለባቸው ያሳስባሉ። የአምነስቲን መግለጫ ፍሬ ሀሳብ እንዲጨምቀው ያቀርባሉ። አምነስቲ እንግዲህ በዚህ ተቃውሞ ውስጥ የተነሱ ጥያቄዎች ላይ መንግስት ኢንጌጅ እንዲያደርግ ነው እንጂ የራሱ ጥያቄ የለውም። ቤዚካሌ ለኢትዮጵያ መንግስት የሚጠይቀው ግን ተቃዋሚዎቹ ያነሱትን ጥያቄ መንግስት በትክክል አድሬስ ሲያደርግ፣ በተለይ ደግሞ ሰልፍ የወጡ ኃይል የማይጠቀሙ ሰዎች ላይ የሚደረገው የኃይል እርምጃ መውሰድ መቆም አለበት። በሰላማዊ መልክ ለመሰለፍ የወጡ ሰዎች ላይ የሚወሰደው የኃይል እርምጃ መቆም አለበት። ጥያቄዎቻቸውን መመለስ ያስፈልጋል። ጥያቄ እንደ ጥያቄያቸው ተገቢነት አንጻር በሶስተኛ ደረጃ ደግሞ ስለተሰለፉ ብቻ የተለያየ ስም መስጠት አሸባሪ ወይም ጸረ ሰላም ኃይል እያሉ ስም መስጠት ሳይሆን ትክክለኛው መልስ ያነሱ ጥያቄ ተገቢነት አለው የለውም የሚለውን በተመለከተ ገምግሞ አስፈላጊውን እርምጃ መውሰድ ነው እንጂ የተለያየ ስም ብንሰጣቸው ጥቅም የለውም። ነገሮቹን ሶልቫ ያደረገውም ነው። አምነስቲ በመግለጫው አመት በዘለቀው ተቃውሞ በትንሹ ስምንት መቶ ሰዎች መገደላቸውንና አብዛኞቹም ከኦሮሚያና አማራ ክልሎች እንደሆኑ ገልጿል። አብዛኞቹ የተገደሉትን በመንግስት የጸጥታ ኃይሎች እጅ እንደሆነ ይከሳል። በኢትዮጵያ የሚፈጸሙ እንደዚህ አይነት የሰብአዊ መብት ጥሰቶችን ለማጣራት አስቸጋሪ እንደሆነ የሚናገሩት አቶ ፍስሀ ቁጥሩ ከዚህም በላይ ሊበልጥ እንደሚችል ይናገራሉ። አምነስቲ ያወጣው ቁጥር በተለያዩ መንገዶች ያረጋገጣቸውን ብቻ እንደሆነም ይገልጻሉ። በሀገሪቱ የአስቸኳይ ጊዜ አዋጅ ከታወጀ በኋላ እንኳ ግድያው እንደቀጠለ መስማታቸውን፣ ነገር ግን አምነስቲ ይህንን ማረጋገጥ እንዳልቻለ ያስረዳሉ። በመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት የህዝብ ግንኙነት ኃላፊ የሆኑት አቶ መሐመድ ሴን ግን ይህን ይቃረናሉ። የአስቸኳይ ጊዜ አዋጅ ከታወጀ ወዲህ ባለው አንድ ወር ውስጥ የሰላም መሻሻሎች የታዩበት ሁኔታ እንዳለ ይከራከራሉ። የሟቾቹን ቁጥር በተመለከተ በህገ መንግስቱ ስልጣን የተሰጠው የኢትዮጵያ የሰብአዊ መብት ኮሚሽን አጣርቶ እስኪገልጽ ድረስ ቁጥሩ ይህ ነው ማለት ትክክል አይደለም ይላሉ። እንግዲህ በተደጋጋሚ መንግስት እንደገለጸው አሁን ቁጥሮችን ከፍ የማድረግና ዝቅ የማድረግ ጉዳይ አይደለም። የአንድም ሰው ህይወት በእንዲህ አይነት ሁኔታ መጥፋቱ አደጋ መድረሱ በጥልቅ ያሳዘነው መሆኑን በተደጋጋሚ የገለጸበት ሁኔታ ነው ያለው የቁጥር ጉዳይ ሳይሆን የሰብ ህይወት ጉዳይ ነው፣ የዜጋ ህይወት ጉዳይ ነው። ስለዚህ በዚህ ረገድ የምናስተላልፋቸው ቁጥሮች የምንገልጻቸው ቁጥሮች እውነታ መሆን አለባቸው፣ ትክክል መሆን አለባቸው። ከዚህ ጋር በተገናኘ እንግዲህ በሕገ መንግሥቱ ስልጣን የተሰጠው አካል እና ገለልተኛ አካል በቀጣይ አጣርቶ የደረሱ ጉዳቶች ምንድን ናቸው? በህይወት ላይ የደረሱ ጉዳቶች፣ በንብረት ላይ የደረሱ ጉዳቶች አጠቃላይ ገለልተኛ በሆነ መልኩ እስከ ታች ወርዶት ህብረተሰብ ውስጥ ገብቶ አጣርቶ በቀጣይ ለህዝቡ፣ ለሚመለከታቸው አካላትም ጭምር ይፋ የሚያደርግበት ሁኔታ ነው ያለውና ይሄ አካል ሳያጣራ በፊት አሁን ይሄ ነው ይሄ ነው ብሎ ማለት ትክክልና ተገቢ አይመስለኝም። መንግስት የተቃዋሚዎችን ቅሬታ ለመፍታት ተጨባጭ እርምጃ ከመውሰድ ይልቅ የይስሙላ አካሄድ መርጧል ሲል አምነስቲ በመግለጫው ይወቅሳል። አቶ ፍስሐ መንግስት በተለያየ ጊዜ እታደሳለሁ ራሴን እመለከታለሁ እገመግማለሁ ማለቱንና በቅርብ ጊዜ አዳዲስ የካቢኔ አባላትን መሰየሙን ያስታውሳሉ። እርምጃው ከተቃዋሚዎች ጥያቄ የራቀ እንደሆነም ይሟገታሉ። ተቃዋሚዎቹ የጠየቁት መብታችን ይከበር፣ ትክክለኛ የፌዴራሊዝም ስርዓት ይተግበር፣ የህግ የበላይነት ይኑር፣ የታሰሩ መሪዎችና ተቃዋሚዎች ይለቀቁ የሚል እንደነበርና የሚኒስትሮች ለውጥ ለእነዚህ ምላሽ እንደማይሆን ይገልጻሉ። መንግስት የተቃዋሚዎችን ቅሬታዎች በአግባቡ የማያስተናግድ ከሆነ ሌላ ዙር ተቃውሞ አይቀሬ እንደሆነም ያስጠነቅቃሉ። ሰዎች ጥያቄ አንስተው ጥያቄያቸውን በኃይል ስትጨፈልቀው ለጊዜው ልታቆመው ትችላለ። ግን ያ ማለት ጥያቄው ተመልሷል ማለት አይደለም። ጥያቄው በሌላ ጊዜ በተለያየ በሌላ መልኩ ይመጣል ማለት ነው። አጋጣሚውን ጠብቆ ሁኔታውን ጠብቆ ጥያቄው በሚያስፈራ መልኩም ሊሆን ይችላል፣ አንዳንዴ ሊመጣ ይችላል። አቶ መሀመድ ግን መንግስት ቅሬታዎችን ለመፍታትና አስተማማኝ ሰላም ለማምጣት ከህዝቡ ጋር እየተመካከረ እንደሆነ ይገልጻሉ። ጥያቄዎቹ በአንድ ጀንበር ሳይሆን ደረጃ በደረጃ የሚፈቱ ናቸው ይላሉ።